በፕሮቪደንት ፈንድ የታቀፉ የግል ድርጅት ሰራተኞችን በመንግስት በሚተዳደረው የግል ድርጅቶች ጡረታ እንዲዘዋወሩ የሚያስገድድ ማሻሻያ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡን ተከትሎ በግል ድርጅት ሰራተኞች በባንኮች ያስቀመጡትን ገንዘብ ለማውጣት ሲጣደፉ ይህ ሪፖርተር ለመታዘብ ችሏል። ባንኮችም ካለፉት ሁለት ሳምንታት ወዲህ ከተለመደው ውጪ ገንዘብ በሚያወጡ ደንበኞቻቸው ተጨናንቀው ይታያሉ። ባለፈው ግንቦት ወር የቀረበው አዲሱ ረቂቅ አዋጅ በፕሮቪደንት ፈንድ ታቅፈው የነበሩ የግል ድርጅት ሰራተኞችን ሙሉ በሙሉ ወደ ግል ድርጅቶች ጡረታ እንዲገቡ የሚያስገድድ ነው። የተያዘው የሰኔ ወር የመጨረሻ የስልጣን ዘመኑ የሆነው የህዝብ ተወካዮች ምክር ቤትም በረቂቅ አዋጁ ላይ አጭር ውይይት ካደረገ በኋላ ጉዳዩን ለሰራተኛና ማህበራዊ ጉዳዮች እንዲሁም ለህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴዎች በጋራ ለዝርዝር እይታ እንደመራው ይታወሳል። አዋጁ የተመራላቸው ቋሚ ኮሚቴዎችም የህዝብ ውይይት መድረክ በመጥራት ከግል ድርጅት አሰሪዎች እንዲሁም ከተጋበዙ የግል ሰራተኞች ጋር ባደረጉት ውይይት አብዛኛዎቹ ተሳታፊዎች አዋጁን አበክረው መቃወማቸውን ለመገንዘብ ተችሏል። የሰራተኞቹ ተቃውሞ የበረታበት ህዝብ ተወካዮች ምክር ቤትም በበኩሉ የግል ድርጅቶች የጡረታ ፕሮግራሙ በሰራተኞች ስምምነት ላይ የተመሰረተ እንጂ ግዴታ እንደሌለበት ይጠቁማል። የሰራተኛ ተወካዮች ግን ፕሮግራሙ በስምምነት ላይ የተመሰረተ ስለመሆኑ ህጉ በቂ ማረጋገጫ አይሰጥም በስምምነት ላይ የሚለው መከራከሪያም ተቃውሞ ሲበረታ የመጣ ነው በማለት ሲከራከሩ ይደመጣሉ። ከአራት ዓመት በፊት ጸድቆ፣ አሁን በተግባር ላይ ያለው የግል ድርጅቶች ሠራተኞች ጡረታ አዋጅ ቁጥር 715 203 ማሻሻያ ከያዛቸው ነጥቦች መካከል የግል ድርጅት ሠራተኞች አጠቃላይ ፕሮቪደንት ፈንድ እንዳያዙ፣ በጡረታ ይሸፈኑ የሚለው ይገኝበታል። በቅርቡ ይህን አዋጅ ለማሻሻል ተብሎ የቀረበው ረቂቅ ግን ሠራተኞች ከፕሮቪደንት ፈንድና ከጡረታ አቅድ እንዲመርጡ የሰጣቸውን ነጻነት የሚነጥቅ ነው ሲሉ የህግ ባለሙያዎች እየተቹት ይገኛሉ። መንግስት ቀደም ሲል የወጣውን አዋጅ ማሻሻል ያስፈለገበት ምክንያት የተለያዩ የትርጉም ክፍተቶች በመኖራቸው በአሰራር የሚያጋጥሙ ችግሮችን ለመቅረፍ ነው ሲል በአዋጅ አባሪ ገጽ ላይ አብራርቷል። አንዳንድ አስተያየት ሰጪዎች ግን መንግስት በየቦታው ሊጀምራቸው በቢሊዮን ዶላሮች የሚጠይቁ መሰረተ ልማት ግንባታዎች በቂ ገንዘብ ማሰባሰብ ባለመቻሉ ለፕሮጀክት መደጎሚያ የሰራተኞችን የጡረታ አገልግሎት አበል ወደ ካዝናው ለማሸጋገር የቀየሰው ስልት ነው በማለት ይተቻሉ። እንዲያውም አንዳንድ ሰራተኞች አዋጁ የቀረበበትን ጊዜ ተንተርሰው መንግስት ክህደት ፈጽሞብናል ሲሉ ተደምጠዋል። ምክንያቱንም ሲያብራሩ ኢህአዴግ በምርጫ ማሸነፉን ተከትሎ በማግስቱ አዋጁን ወደ ፓርላማ ያመጣው ከቅን መንፈስ በመነጨ እንዳልሆነ ፍንጭ ይሰጣል በማለት ይናገራሉ። ስለሆነም ለበርካታ ዓመታት በሺዎች የሚቆጠር ገንዘብ የቆጠቡ የግል ድርጅት ሰራተኞች መንግስት የፕሮቪደንት ፈንድ ገንዘባቸውን ወደ ካዝናው ከማጠቃላሉ በፊት በሚል ፍራቻ አሰሪዎቻቸው እንዲሰጧቸው በመጠየቅ ላይ ያሉ ሰራተኞች ሲኖሩ አንዳንዶቹ ደግሞ ተፈቅዶላቸው ገንዘባቸውን እያዋጡ እንደሆነ ለመገንዘብ ተችሏል። እንዲሁም የኩባንያ ባለቤቶች ወይም ባለሀብቶች በርካታ የማህበራዊ ዋስትና አማራጮች እንዳሏቸው፣ ከእነዚህም መካከል የጡረታ ኢንሹራንስ ሊገዙ እንደሚችሉ እየታወቀ መንግስት ግን የራሱ ተጧሪ ሊያደርጋቸው መፈለጉ አስገራሚ እንደሆነባቸውም የገለጹ አስተያየት ሰጪዎች አልታጡም። በኢትዮጵያ ውስጥ የግል ድርጅት ማለት በኢትዮጵያውያን ብቻ የተያዘ አለመሆኑንና ትውልደ ኢትዮጵያዊ የሆኑ የውጭ ዜጎች ያቋቋማቸው ኩባንያዎችም እንዳሉ የሚገልጹት ተቺዎች እነዚህ የውጭ ዜጎች በሀገራቸው የተሻለ ማህበራዊ ዋስትና ሽፋን የሚያገኙ ሆነው ሳለ መንግስት እነዚህንም ተጧሪ ለማድረግ ማሰቡ እንዳስገረማቸው ይናገራሉ። በዚሁም መሰረት የፕሮቪደንት ፈንድ ተጠቃሚ የነበረ ሰራተኛ በሙሉ ወደ ግል ድርጅት ሰራተኞች የጡረታ እቅድ የሚገባ ሲሆን ያገለገለው ዘመን ግንዛቤ የገባ ወደ ግል ጡረታ ኤጀንሲ ፈንዱ የሚዘዋወር ይሆናል። በዚህም መሰረት ረቂቅ አዋጁ ከጸደቀ በግሉ ክፍለ ኢኮኖሚ ተፈጻሚነት የነበረው የፕሮቪደንት ፈንድ ስርዓት ይቋረጣል። የፕሮቪደንት ፈንድ ስርዓት ሊቀጥል የሚችለው የሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ ወይም ኢ-መደበኛ በሆኑ የስራ መስኮች የተሰማሩ ድርጅቶች በግል ጡረታ አቅድ ላለመሳተፍ ከወሰኑና ሰራተኞቻቸውና የፕሮቪደንት ፈንድ ተጠቃሚ ካደረጉ ብቻ ይሆናል።